ትምህርት ዘጠኝ አንድ እግዚአብሔር ሰማይና ምድርን የመፍጠር ስራውን ፈጽሟል? ሀ አዎን። ሁለት እግዚአብሔር የጀመረውን ስራ ሁልጊዜም ጊዜም የሚፈጽመው እንዴት ነው? ሀ ምክንያቱም እግዚአብሔር ፈጽሞ የማይለወጥ ስለሆነ ነው። ለ እግዚአብሔር ስራውን እንዳይፈጽም ሊከለክል የሚችል ምንም ነገር ስለሌለ ነው። ሶስት እግዚአብሔር የጀመረውን ስራ ሰይጣንና እና አጋንንቱ ሊያስቆሙት ይችላሉ? ሀ አይችሉም። አራት ታዲያ እግዚአብሔር በሰባተኛው ቀን ለምን አረፈ? ሀ ምክንያቱም እግዚአብሔር ያቀዳቸው ነገሮች ሁሉ ፈጥሮ ስለፈጸመ ነው። አምስት እግዚአብሔር ሁሉንም ነገሮች በስንት ቀን ውስጥ ፈጠረ? ሀ በስድስት ቀን። ስድስት በመጀመሪያ ዝናብ ካልነበረ እግዚአብሔር ምድርን በምን ያጠጣ ነበር? ሀ እግዚአብሔር ምድርን ያጠጣ የነበረው ከመሬት በሚመነጭ ውሃ ነበር። ሰባት እግዚአብሔር የተከላት ገነት ምን ትባል ነበር? ሀ የኤድን ገነት። ስምንት እግዚአብሔር የኤድን ገነት የተከለው ለማን ነበር? ሀ ለአዳም። ዘጠኝ እግዚአብሔር ለአዳም ገነት የተከለው ለምን ነበር? ሀ ምክንያቱም እግዚአብሔር አዳምን እጅግ ስለሚወደው ነው። አስር እግዚአብሔር አዳምን በገነት ውስጥ ላስቀምጥህ ብሎ ያልጠየቀው ለምንድን ነው? ሀ ምክንያቱም አዳምን የፈጠረው እግዚአብሔር ስለሆነ ነው። አዳም የእግዚአብሔር ነው። አስራ አንድ እግዚአብሔር ሁሉንም ሰው ስለፈጠረ ሁሉም ሰው የማን ነው? ሀ ሁሉም ሰው የእግዚአብሔር ነው። 12 በእድን ገነት መካከል እግዚአብሔር የተከለው የመጀመሪያው ዛፍ ምን ይባል ነበር? ሀ የሕይወት ዛፍ። አስራ ሦስት እግዚአብሔር በእድን ገነት መካከል የሕይወትን ዛፍ የተከለው ለምን ነበር? ሀ እግዚአብሔር አዳም ከዛፉ በልቶ ለዘላለም እንዲኖር ፈልጎ ነበር። 14 እግዚአብሔር ከእድን ገነት መካከል የተከለው ሁለተኛው ዛፍ ምን ይባል ነበር? ሀ መልካምና ክፉን መለየት የሚያስችል የዕውቀት ዛፍ ነበር። 15 መልካምና ክፉን መለየት የሚያስችለውን የዕውቀት ዛፍ በተመለከተ እግዚአብሔር ለአዳም የሰጠው ትእዛዝ ምን ነበር? ሀ እግዚአብሔር ለአዳም የዛፉን ፍሬ እንዳይበላ አዘዘው። 16 አዳም መልካምና ክፉን መለየት የሚያስችለውን የዕውቀት ዛፍ ከበላ ምን ይደርስበታል? ሀ አዳም ይሞታል። 17 ሞት ምንድን ነው? ሀ የሕይወት ምንጭ ከሆነው ከእግዚአብሔር መለየት ነው። ለ የነፍስ ከስጋ መለየት ነው። ሀ ተለይቶ በዘላለሙ የእሳት ባህር ውስጥ መጣል ነው። እግዚአብሔር አዳምን ከፈጠረ በኋላ ምን እንደተናገረ እናንብብ ዘፍጥረት ሁለት ቁጥር አስራ ስምንት አስራ ስምንት ከዚህ በኋላ እግዚአብሔር አምላክ ሰው ብቻውን መሆኑ መልካም አይደለምና የሚስማማውን ረዳት አበጅለታለው አለ። እግዚአብሔር አዳም ብቻውን መኖር እንደሌለበት ወሰነ። እግዚአብሔር ለአዳም ምስት ሊፈጥርለት ወሰነ። እግዚአብሔር አዳምን ምን እንደሚፈልግ አልጠየቀውም። እግዚአብሔር ራሱ ለአዳም ምስት ሊፈጥርለት ወሰነ። እግዚአብሔር ለአዳም ምስትን ሊፈጥርለት የወሰነው ለምንድን ነው? ምክንያቱም እግዚአብሔር አዳምን እጅግ ስለሚወደው ነው። ምክንያቱም እግዚአብሔር አዳም ብቻውን እንዳይሆን ስለፈለገ ነው። ዘፍጥረት ሁለት ከአስራ ዘጠኝ እስከ ሀያ ሀ አስራ ዘጠኝ እግዚአብሔር አምላክ የዱር አራዊትንና የሰማይ ወፎችን ከምድር ሰርቶ ነበር። እያንዳንዳቸውም ምን ስም እንደሚያወጣላቸው ለማየት ወደ አዳም አመጣቸው። አዳም ሕይወት ላላቸው ፍጥሯን ሁሉ ያወጣላቸው ስም መጠሪያው ሆነ። ሃያ ስለዚህ አዳም ለከብቶች፣ ለሰማይ ወፎች፣ ለዱር አራዊት ሁሉ ስም አወጣላቸው። በመጀመሪያ እግዚአብሔር አዳምን የዓለም ሁሉ አለቃ አድርጎ ሾመው። በመጀመሪያ እግዚአብሔር ለእንስሳት ሁሉ አለቃ አድርጎ ሾመው። እግዚአብሔር አዳም ለእንስሳት ሁሉ ስም እንዲያወጣላቸው ጠየቀው። አዳም ለሁሉም እንስሳት ስም ሰጣቸው። ነገር ግን አዳም በምድር ላይ ብቸኛ ሰው ነበር። ዘፍጥረት ሁለት ቁጥር ሀያ ለ ሀያ ይሁን እንጂ ለአዳም ተስማሚ ረዳት አልተገኘለትም ነበር። እግዚአብሔር ሰዎችንና እንስሳትን የፈጠራቸው አንድ አይነት አድርጎ ነው? አይደለም። እግዚአብሔር እንዴት ነው ሰውንና እንስሳትን የተለያዩ አድርጎ የፈጠራቸው? እግዚአብሔር እንስሳትን በራሱ አምሳል አልፈጠረም። እግዚአብሔር በራሱ አምሳል የፈጠረው ሰውን ብቻ ነው። ሰዎች እግዚአብሔርን ማወቅ ይችላሉ፣ እንስሳት ግን እግዚአብሔርን ማወቅ አይችሉም። ሰዎች እግዚአብሔርን መውደድ ይችላሉ፣ እንስሳት ግን እግዚአብሔርን መውደድ አይችሉም። ሰዎች እግዚአብሔርን መምረጥ ይችላሉ፣ እንስሳት ግን እግዚአብሔርን መምረጥ አይችሉም። አዳም ስለ አንድ ነገር ሲያስብ እንስሳት ከእርሱ ጋር እንዲያስቡ ሊጠይቃቸው ይችላል? አይችልም። አዳም ሲደሰትም ሆነ ሲያዝን እንስሳት የደስታውም ሆነ የሐዘኑ ተካፋይ እንዲሆኑ መጠየቅ ይችላል? አይችልም። አዳም አንድን ነገር ማድረግ ቢፈልግ እንስሳት ከእርሱ ጋር ያንን እንዲያደርጉ መጠየቅ ይችላል? አይችልም። እንስሳት ለአዳም የሚመቹ ረዳት ነበሩ? አልነበሩም። ለአዳም ከእርሱ ጋር የምነጋገር ምቹ ረዳት ያስፈልገዋል። እግዚአብሔር አዳምን ስለወደደ ለአዳም ምስትን ሊፈጥርለት ወሰነ። አዳም ለራሱ ምስትን መፍጠር ይችል ነበር አይችልም። ሰይጣንና አጋንንቱ ለአዳም ምስት መፍጠር ይችሉ ነበር አይችሉም። ለአዳም ምስትን መፍጠር የቻለው ማን ብቻ ነበር? እግዚአብሔር ብቻ ነበር። አንድ ቀን እግዚአብሔር ለአዳም ምስት ፈጠረለት። ዘፍጥረት ምዕራፍ 2 ቁጥር 21 እስከ 22 21 እግዚአብሔር አምላክም በአዳም ላይ ከባድ እንቅልፍ ጣለበት። አንቀላፍቶም ሳለ ከጎኑ አንዲት አጥንት ወስዶ ስፍራውን በስጋው ሞላ። 22 እግዚአብሔር አምላክ ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት። ለአዳም ምስትን መፍጠር የቻለው እግዚአብሔር ብቻ ነበር። የእግዚአብሔር ኃይል ፈጽሞ አያልቅም። እግዚአብሔር መስራት የማይችለው ምንም ነገር የለም። እግዚአብሔር የመጀመሪያዋን ሴት ፈጥሮ ለአዳም ስጦታ አድርጎ ሰጠው። አንድ ሰው ታላቅ ስጦታ ቢሰጣችሁ ያንን ስጦታ በጥሩ ሁኔታ ትጠብቃላችሁ? አዎን። አንድ ሰው ላም ቢሰጣችሁ ያቺን ላም በጥሩ ሁኔታ ትጠብቃላችሁ? አዎን። አንድ ሰው መኪና ቢሰጣችሁ መኪናዋን በጥሩ ሁኔታ ትጠብቃላችሁ? አዎን። እግዚአብሔር የመጀመሪያውን ሴት ፈጥሮ ለአዳም ትልቅ ስጦታ አድርጎ ሰጠው። እግዚአብሔር አዳም ሚስቱን በጥሩ ሁኔታ እንዲንከባከባት ይፈልጋል። እግዚአብሔር አዳም ሚስቱን እጅግ በጣም እንዲወዳት ይፈልጋል። እግዚአብሔር ሚስት በሰጠው ጊዜ አዳም የተናገረውን እናንብብ። ዘፍጥረት ምዕራፍ 2 ከቁጥር 23 እስከ 24 23 አዳም እንዲህ አለ። እነሆ ይህቺ አጥንት ከአጥንቴ ስጋም ከስጋዬ ናት። ከወንድ ተገኝታለች እና ሴት ትባል። 24 ስለዚህ ሰው አባቱንና እናቱን ተለይቶ ከምስቱ ጋር ይጣመራል፣ ሁለቱም አንድ ስጋ ይሆናሉ። እግዚአብሔር ሴትን ለወንድ የፈጠረለት እንዲጋቡ ነው። እግዚአብሔር ሴትን ለወንድ የፈጠረለት አብረው እንዲኖሩ ነው። እግዚአብሔር ሴትን ለወንድ የፈጠረለት ልጆችን እንዲወልዱ ነው። እግዚአብሔር የሚሰራው መልካም ነው። እግዚአብሔር የሚሰራው ሁሉ ፍጹም ነው። ምክንያቱም መልካምና ፍጹም እግዚአብሔር ብቻ ስለሆነ ነው። እግዚአብሔር ክፉ የሆነ ምንም ነገር አያስብም። እግዚአብሔር ምንም አይነት ክፉ ነገር አይናገርም። እግዚአብሔር ምንም አይነት ክፉ ነገር አያደርግም። አዳም ትልቅ ስጦታ ምስትን በመቀበሉ የተደሰተ ይመስላችኋል? አዎ። አዳም በጣም ደስተኛ ነበር። የአዳም ሚስት ስም ማን ነበር? የአዳም ሚስት ስም ሔዋን ነበር። ዘፍጥረት ሁለት ቁጥር 25 አዳምና ሚስቱ ሁለቱ ራቁታቸውን ነበሩ ይሁን እንጂ አይተፋፈሩም ነበር። በመጀመሪያ አዳም ኀፍረት አልነበረውም። በመጀመሪያ ሔዋን ኀፍረት አልነበራት በመጀመሪያ እግዚአብሔር አዳምና ሔዋንን ፍጹም አድርጎስ ፈጠራቸው። በመጀመሪያ አዳም እና ሔዋን ምንም አይነት ክፉ ነገር አያውቁም ነበር። በመጀመሪያ አዳም እና ሔዋን ከእግዚአብሔር ጋር በህብረት ኖሩ፣ በጣምም ደስተኞች ነበሩ።